ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ። በዛሬው ምሽት ፕሮግራማችን በጋቢና ጉዞ ውይይት ላይ በሲያትል ከወጣቶች ጋር የጀመርነው ዝግጅት የመጨረሻውን ክፍል ይዘንላችኋል። በተለያዩ ትላልቅ የዩናይትድ ስቴትስ የቴክኖሎጂ ኩባንያዎች በተለይም በጉግል፣ በቦይንግ፣ በአማዞን እና የተለያዩ የኢንሹራንስ ኩባንያዎች ውስጥ የሚሰሩ በተለይ በቴክኖሎጂ ዘርፍ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር የጀመርነው ውይይት የመጨረሻው ክፍል ዛሬ ይቀጥላል። እርካታ የሚያመጣ ከሆነ ለገንዘብ ብለናል። የተማርነው እኛ ራሳችንን ለመቀየር ራስን ቀይረሽ ትምህርትሽን፣ ዲግሪሽን ይዘሽ በስራሽ ደስተኛ ሆነሽ ብሩ ራሱ ይመጣል እና ብዙ ጊዜ ፎከስ ላይ ላለማድረግ ማለት ነው። ዲግሪ ሳይኖርና ዲግሪ ሲኖር ያለውን የዚህ ሀገር ላይ የሳለሪ ሬዝ ብታየው በጣም በጣም የሚያስገርም ሁኔታ ነው። ችግር እንደሚያጋጥማቸው ወላጆች አያውቁ እና አለመግባባት የሚፈጠረው እዛ ላይ ልጆች የሳይኮሎጂካል ምክር ያስፈልጋቸዋል የተወሰነ ሳብ ማጥራት የተወሰነ ሳብ መዝናናት ምናምን እንዳለባቸው ብዙ ነገሮች አሉ የሳይኮሎጂካል ሳፖርት የመጀመሪያው በቦይንግ ኤሌክትሪካል ኢንጂነር ሲሆን አሊ ሰይድ ይባላል ተከትሎ የሰማችሁት ደግሞ በጉግል የቪዥዋል ዳታ ባለሙያ የሆነው በየነ አበራ ነው ከተሳታፊዎች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ሁሉንም ከውይይቱ ታገኙታላችሁ። ፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር የምናበቃው ይሆናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ ዜናዎቹን ይዤላችሁ ያቀረብኩት መስታወት አድራጋው ነኝ። የዲሞክራቲክ ሪፐብሊክ ኮንጎ ምርጫ ኮሚሽን የሀገሪቱ ፕሬዚዳንታዊ ምርጫ ከሁለት ዓመት በፊት እንደማይካሄድ አስታወቀ። ኮሚሽኑ ትላንት ረቡዕ በሰጠው መግለጫ ምርጫው እንደ አውሮፓውያን አቆጣጠር እስከ 2019 የሚዘገየው ርቀት ቦታ ባለውና በታወቀው በካሳዬ ክልል የሚገኘውን ችግር አስቀድሞ መቅረፍ ስለሚያስፈልግና ለዚያም ሌላ የ አምስት መቶ አራት ቀናት ጊዜ ስለሚያስፈልግ ነው ብሏል። ይህ የኮሚሽኑ የትላንት ውሳኔ የስልጣን ጊዜያቸው ባለፈው ታህሳስ ወር ባለቀውና አሁንም ስልጣን ላይ በሚገኙት በፕሬዚዳንት ጆሴፍ ካቢላ በኮንጎ ተቃዋሚ ኃይሎች መካከል ውጥረት ስለመፈጠሩ አሳሳቢ ሆኗል። የካቢላ ስልጣን አለቅም አቋም ዋና ከተማዋ ኪንሻሳ ውስጥ ደም ያፋሰሰ አመፅ መቀስቀሱ አይዘነጋም። ዩኔስኮ ጸረ እስራኤል አቋም ያለው ድርጅት በመሆኑ ራሴን ከአባልነት አገላለው ስትል ዩናይትድ ስቴትስ አስታወቀች። ዩናይትድ ስቴትስ ድርጅቱ ውስጥ ከአባልነት ይልቅ በታዛቢነት ለመቆየት እንደምትፈልግ ግን የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖዌርት ገልጸዋል። ውጭ ጉዳይ ሚኒስትር እንዳረጋገጠው ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከዲሴምበር 31 ቀን ከታህሳስ 22 ጀምሮ ማለት ነው አባልነቷ ይቋረጣል። የተባበሩት የትምህርት፣ የሳይንስ፣ የባህል ድርጅት ዩኔስኮ ለዩናይትድ ስቴትስ ውሳኔ ቅሬታ የተሞላበት መልስን የሰጠው። የድርጅቱ ዋና ስራ አስኪያጅ ኢሪና ቦኮቫ ባስተላለፉት መልእክት የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን የዩናይትድ ስቴትስን ከድርጅቱ መለየት ሲገልጹልኝ፣ እንደ ዳይሬክተርነቴ ጥያቄውን የተቀበልኩት በከፍተኛና ጥልቅ በሆነ ቅሬታ መሆኑን መግለጥ ወዳለሁ ብለዋል። ዩኔስኮ ፍልስጤማውያን በአባልነት ሲቀበል ዩናይትድ ስቴትስ ተቃውሟዋን ለማሳየት የ2011 የአባልነት መዋጫዋን በከፍተኛ መጠን ቀንሳ መላኳ አይዘነጋም። የፓኪስታን ጦር ኃይል ዛሬ ሐሙስ እንዳስታወቀው በአፍጋኒስታኑ አማጺ ቡድን ታሊባን ታፍነው የነበሩ ምዕራባውያን ባልና ሚስት ከሶስት ልጆቻቸው ጋር አስለቅቋል። አሜሪካዊቷ ካይትላን ኮልማን እና ካናዳዊው ባለቤቷ ጆሹዋ ቦይል ከሶስት ልጆቻቸው ጋር ነው ዛሬ ማለዳ ከታገቱበት የተለቀቁት። ባልና ሚስቱ አፍጋኒስታን ውስጥ የጠፉት እንደ አውሮፓውያን አቆጣጠር በ2012 ዓ ም ሲሆን ከጥቂት ጊዜ በኋላ ታሊባን እኔ ነኝ ያገትኳቸው ብሎ ይፋ አድርጓል። ታሊባን በምትኩ በቅድሚያ የታሰሩ አባሎች ይለቀቁ በማለት የእስረኞች ልውውጥ እንዲደረግ መጠየቁም ይታወቃል አንድ የፓኪስታን ጦር አቀባይ እንዳስታወቀው ታጋጆቹን የማስለቀቁ ሂደት ትላንት ረቡዕ ማምሻው ላይ ኩራም በተሰኘው ክልል በተካሄደ አሰሳ በድል ተጠናቋል ለድሉ የፓኪስታን ጸረ ሽብርተኛነት አቋምና ይልቁንም የስለላ መረጃዎችን በወጉ የማጋራት ያልተቆጠበ ድጋፍ ከፍ ያለ አስተዋጽኦ እንዳለው ተመልክቷል ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶች ልምራችሁ። ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዜር እና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ስ ላለፉት ሁለት ሳምንታት ጋቢና ቪኦኤ የጋቢና ጉዞ በሚል የጀመረውን እንግዲህ በዩናይትድ ስቴትስ በአራት የተለያዩ የዩናይትድ ስቴትስ ከተሞች ተንቀሳቅሶ ወጣቶችን እርስ በርስ እንዲወያዩ በውይይቱም እናንተ እንድትሳተፉ ሲያደርግ የቆየው መርሃ ግብር ዛሬ ይጠናቀቃል። አዎ ዛሬ የመጨረሻው ክፍል ነው። እንግዲህ ሄኖክ። አዎ ጽዮን፣ እንግዲህ በዚህ ሳምንትም እንደዚሁ በተለይ በቴክኖሎጂ ዙሪያ ነው አትኩራችሁ የቆያችሁት። እንግዶችሽም ተሳታፊዎችም ታዳሚዎችም እንደዚሁ በሲያትል ከተማ በተለያዩ ግዙፍ የቴክኖሎጂ ድርጅቶች ውስጥ የሚሰሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያደረጉት ውይይት ነው። የመጨረሻውን ክፍል ነው ዛሬ የምናሰማቸው። ባለፉት ሶስት ክፍል ውይይቶች ባለሙያዎች የትምህርትና የስራ ልምዳቸውን ሲያካፍሉ ነበር። ለዛሬ እንግዲህ ከፌስቡክ ተከታታዮቻችን ትዳር፣ እድሜና ልጅ ከመጣ በኋላ ካሰቡበት ለመድረስ ይቻላሉ ወይ የሚል ጥያቄ ተነስቶ ነበር። እሱን አንስተንላቸው ነበርና በጎግሌ ቪዥዋል ዳታ ባለሙያ በየነ አበራ ከሚሰጠው ምላሽ እንጀምራለን የዛሬውን ውይይት እውነት ለመናገር ግን በአሁኑ ሰዓት ድሮ የተኛሁትን ያክል አልተኛም። አሁን ነው አሁን ነው እንቅልፍ አልተኛም። ያው ከልጅ ጋር እሱ ነው። ሌላው ምንድን ነው እንግዲህ እድሜ፣ ትዳር፣ ልጅ ምናምን የተባለው ነገር በአሁኑ ሰዓት አግብቻለሁ፣ አንድ ልጅ አለኝ። ያው ቅድም ማነው እንዳለው ጊዜ ይሻማል ትንሽ፣ በተለይ ልጅ ከመጣ በኋላ እንደፈለጉ በነፃነት የትም ቦታ መሄድ የፈለጉትን ነገር ማድረግ ምናምን አይቻልም። በጣም ከባድ ነው። ስለዚህ ከመውለድ በፊት ብዙ ነገሮችን የማድረግ እቅድ ካለ ማድረጉ ጥሩ ነው። ግን ትንሽ ያው ጊዜ ይሻማል። ወልዶም አገብቶ መስራት ይቻላል። ጊዜ ግን ይሻማል። በጣም ትንሽ ጊዜ ሊሆን ይችላል። ያው አመጣጥ እነሱ መጠቀም ከተቻለ ማድረግ ይቻላል። እድሜ ለተባለው ነገር በአይቲ ዙሪያ ትንሽ ተጽዕኖ ሊኖረው ይችላል ስራ ቦታ እኔ የምንሰራበት ቦታ ሁሉም ከኔ በታች ናቸው፣ ወጣቶች ናቸው፣ በጣም ፈጣን ናቸው። እንደዚህ አይነት ቦታ ለመስራት በእድሜ የገፋ ሰው ትንሽ ሊቸገር ይችላል። እውነት ለመናገር ነገሮች በጣም አሁን እየፈጠኑ ያሉበት ሁኔታ ነው። ከዛ ጋር እኩል አብሮ ከነሱ ጋር ከወጣቶች ጋር እዚህ ሀገር የምታውቋቸው ከልጅነት ጀምሮ በኮምፒውተር ምናምን ያድርጉ ነገሮች ለነሱ በጣም ፈጣን ናቸው። ከነሱ ጋር እኩል አብሮ መስራት ምን ማለት ትንሽ ሊያስቸግር ይችላል። እና በእድሜ የገፉት ሲሄዱ ካምፓኒዎችም በአሁኑ ሰዓት በፈለጉበት ሰዓት የመቀጠር የማባረር መብት አላቸው። አሁን የሰርቪስ ኢንዱስትሪ የሚባለው ኢኮኖሚ ላይ ነው ያለ። ስለዚህ አብሮ ፍሌክሲብል መሆን ያስፈልጋል። ምንድን ነው በአማርኛ እንግዲህ ፍሌክሲብል በአማርኛ ሲተረጎም አብሮ መቀያየር መቻል አለበት። ስራንም መቀያየር መቻል አለበት። ሰው በሁሉም አቅራጫ ዝግጁ መሆን አለበት እንጂ አንድ ቦታ በቃ እዚህ ጋር ስራ ጀምሬያለሁ እስከ መጨረሻው እዚህ ነው የምሰራ ማለት የማይቻልበት ሰዓት ላይ ነው ያለ ነው። እና መማርም አሁን ትልቁ ቅድም ስለ ደመወዝም ጠይቀዋል። አንድ ጥቅሙ ምንድን ነው? ገንዘብ ለማግኘት ብቻ አይደለም። ገንዘብ የጉልበት ስራ 16 ሰዓት ምናም እየሰሩ ብዙ ገንዘብ ማግኘት ይቻላል። ግን ያን እስከ መቼ ነው የምሰራው የሚለውን ነገር መጠየቅ አለ። አንድ ሰው የጉልበት ስራ ሁለት ዓመት ሶስት ዓመት በላይ ላይሰራ ይችላል። መድከም አለ፣ ምናም እያረጁ ሲሄዱ ብዙ ነገር አለ። ሌላው ልጅ ማሳደግ ራሱ በአሁኑ ሰዓት ትምህርት ይጠይቃል። የዚህን ሀገር ትምህርት ለማስተማር ልጆችን ለማስተማር እሱ ራሱ መማር ይፈልጋል። አንድ ሰው በአሁኑ ሰዓት ቢያንስ የኮሌጅ ዲግሪ ያስፈልገዋል። ልጅ እንኳን በአግባቡ ለማሳደግ እነሱ የሄዱበትን ኤክስፔሪንስ ማካፈል አለባቸው ለልጆች ራሱ በዩኒቨርሲቲ በኮሌጅ እንዴት ማለፍ እንዳለባቸው እነሱ ካላለፉበት ልጆቻቸው ምን አይነት ችግር እንደሚያጋጥማቸው ወላጆች አያውቁ እና አለመግባባት የሚፈጠረው እዛ ላይ ልጆች የሳይኮሎጂካል ምክር ያስፈልጋቸዋል። እዛ ችግር እያጋጠማቸው ቤት ደግሞ ወላጆች እንደ ኢትዮጵያ ከሆነ አሁን ለምን አታጠናም? ብዙ ነገር ሊኖር ይችላል። ግን አንደርስታንድ ልጆችን የተወሰነ ሰዓብ ማጥናት የተወሰነ ሰዓብ መዝናናት ምናምን እንዳለባቸው ብዙ ነገሮች አሉ። ብቻ የሳይኮሎጂካል ሳፖርት ያስፈልጋል። ያን ለማድረግ አንድ ሰው ልምዱ ሊኖር ይችላል። ልምዱ ከሌለው ከየትም ሊያመጣ አይችልምና እንግዲህ ቅድም ማሳሻ እንደጠቀሰው የተወሰነ ሰዎች ከተማ ውስጥ ያለ ነው። ልዩ እድል አለን ማለት ኦሬዲ ኮሚኒቲ ውስጥ እየሰራን ነው ያለ ነው። እስካሁን የምንሰራው ግን አብዛኛው በትንሽ ልጅ ህጻናቶች ወይ ደግሞ አዛውንቶች በሚረዳ ድርጅት ማለት በኢትዮጵያ ኮሚኒቲ እያገለገለ ነው። አንዳንድ ፈንድ ሬዘሮች ነው በማገልገል ግን ይህን የወጣቱን አካል ነው የስራ የማግኘት አካል ስራ ግን አልሰራንም በሚፈለገው ያህል ግን እድሉ አለን። ለማሳጠር ያህል አንድ ሁለት ሶስት ነጥቦች ለአንሳ እና ለወንድም ያስረክባለሁ እዚህ ብዙ ሰው አያስፈልገውም እንዳልኳችሁ የኢትዮጵያ ኮሚቴ ሲያትል ውስጥ እድለኛ የሆንበት ቦታው አዳራሹ ቦታው አለ የሚያስፈልገው ሁለት ሶስት ሰው ተገናኝቶ ይሄን መደገፍችን ይላለሁ የሚለው ሰው ነው የምንፈልገው ይሄ ደግሞ ሶስት መልክ አለ አንደኛ የሚያዋቅር ሁለተኛ የሚያስተዋውቅ ይህን እድል እንዳለ ሶስተኛ ደግሞ ስራውን የሚሰራ ሰው ነው የምንፈልገው እና ይህም የተለያየ ስራ አለው ስለዚህ እችላሉ በምትሉበት በእነዚህ ሶስት ተደራጅቶ መስራት እንችላለን። ይሄ ደግሞ በሲያትል ብቻ አይገደብም ማለት በሌሎች ከተማዎችም በቀላሉ የሚሰራ ነው ይመስለኛል። ሌሎችም አትላንታም፣ እንዳልሽው ካሊፎርኒያም ብዙ የእኛ ሕዝብ እንዳለ እናውቃለን። በተለይ በሲያተል ያው አንዳንዱ ታውቃላችሁ፣ በሺ የሚቆጠር ቴክኖሎጂ ስራ አለ። አማዞን ብታይ አሁን ዘጠኝ ሺ ስራ አለ፣ ክፍተት አለው ወብሳቱ ላይ። ማይክሮሶፍት ብታዩ በሺ የሚቆጠር ነው። የእኛ ሕዝብ ግን በበቂ እውነታ አልተሳተፈም። ይሄን ደግሞ መደገፍ የምንችል በኛ ያሉ ወንድሞች እህቶች ማገዝ እንችላለን። በመጠኑም ቢሆን ብዙም ባይሆን አስተዋጽኦ ማድረግ ስለምንችል እኛንም እዚያ ነው የምጋብዘው። ሌሎም ከተሞች ያሉት የምጋብዘው ሰው መጠበቅ ሳይሆን በራሳችሁ ተነሳስተን እንዳልኳችሁ፣ ሁለት ሶስት አይነት ስራ መቶች አሉ እንዳለሹ ማዋቀር ከባዱ ነው ማነሳሳትና ማስተባበሩ እሱ ነው ከባዱ። እሱን ካለፍን ግን ሌላውን ስራ በቀላሉ መስራት ይቻላል እና እድሉ እንዳለ አምነን መጀመር ነው ያለብን እና በቦታ በቦታና በጊዜ እንዳንገደም ማለት ነው። ማዋቀር የሚባለው ነገር ጠብቶ የነበር አንድ ጥሩ የተነሳው ነገር ምንድን ነው፣ ጽዮን ያልሽው ከራስ ባለፈ ሁኔታ ለሕብረተሰቡም በግለሰብነት በራስ በግለሰብ ደረጃ ምን ያደረጋችሁት ነገር አለ? ይሄ እንደው በጣም ሊሰመርበት የሚገባ ነገር ነው። ምክንያቱም የራስን ገድል ለመተረክ ሳይሆን ይሄ ፕሮግራም ስሰማው መጀመሪያ ልጆች እዚህ የሚመጡ ሰዎችን አይተው ፈለጋቸውን ተከትለው እንዲሄዱ፣ ግን እዚህ የሚመጡ ሰዎች ራሳቸው ለራሳቸው ካከናወኑ በኋላ ምን አደረጉ የሚለውን ሌላ አሳይቶ ሌላ ደግሞ እንዲከተለው ያስፈልጋል። ስለዚህ በዚህ መሰረት እኔ አንድ ትልቅ ነገር ልናገር የምፈልገው ምንድን ነው እንደው አንድ መስመር ተከትለን ላለመሄድ መሞከር ፈረስ እንደዚህ በሆ በገና በግራና በቀኝ ተሸፍኖ እንደሚሄደው አለመሄድ ያስፈልጋል። ምን ማለቴ ነው? ስፖንታኒየስ ይሉታል በእንግሊዘኛው። አጋጣሚው በፈጠረው ሁኔታና በሚቻለው ሁኔታ ሁሉ እየተዋለዋወጡ ለመሄድ መሞከር ያስፈልጋል። ለምሳሌ ምሳሌ በሰጣችሁ፣ እኔ መጀመሪያ በልጅነቴ ካርዲዮሎጂስት የሚለውን ቃል ሰማሁ። ኢትዮጵያ አንድ ካርዲዮሎጂስት ሰው በደንብም አልገባኝም፣ ምን እንደሆነ እንደዛ ነው መሆን የምፈልገው ብዬ አስብ ነበረ። ግን እዚህ ከመጣው በኋላ ካርዲዮሎጂስት አልሆንኩም። ገብቼ ባዮሎጂ እና ማቴማቲክስ እንኳን አጥንቼ የሪሰርች ስራ ሳይሆን በአካውንቲንግ አካባቢ ነው የጀመርኩት ስራ። ይሄ ምንድን ነው ሰው ባሰበው አይደለም የሚሄደው ለማለት ነው። እና አጋጣሚ በፈጠረው መንገድ ለማለፍ መሞከር ያስፈልጋል። ከዛ በኋላ ተነስቼ ኢትዮጵያ ሄዱት። ኦልሞስት ለአንድ ዓመት ያህል በነጻ። ያ ደግሞ ምን ፈጠረ? ሰዎች እዛ ሚት አድርጌ ለምሳሌ አንድ ልጅ ነጭ ልጅ ከዚህ ልጅ ልጅ አግኝቼ ኮላቦሬት አድርገን ለሁለት ከአማርኛ ወደ እንግሊዝኛ ዲክሽነሪ ጽፈናል። ኦንላይን አለ ወደ 1500 ፍሬዝስ የያዘ የሚገለገሉ ዶክተሮች ከዚህ ሲሄዱ እየተገለገሉበት የሚችሉ ከዛም ደግሞ እዚህ ከመጣው በኋላ ይሄ ለሰው ለመርዳት ብሎ የሚያደርገው ሰው ራሱንም ሊጠቅመው ይችላል። ሮይዝም ይሁን ያሸበርቀዋል። ስመጣ ሲኒየር ማኔጅመንት ስራው ነው ያገኘው። ለምንድን ነው ያዩትን ነገር ወደዱት። ኦኬ ብሬዝ ኦፍ ኤክስፒሪየንስ አለው ይሄ ልጅ እንደዚህ በዚህ በኩል እንዲያረጋል በዚህ። ስለዚህ ለሰው እንረዳለን ብለን የምናረገው ነገር ዞሮ ራሳችንን ሊጠቅመን ይችላል። በተለይ በወጣትነት ጊዜ በሃያዎቹ እድሜ እያለ አንድ ሰው ብዙ ክመት ብዙ ኃላፊነት የለበትም። አሁን ተነስቼ የኔ ለአንድ ዓመት ኢትዮጵያ ሄጄ መቀመጥ ይከብደኛል። በዛን ጊዜ ግን ምንም ኃላፊነት ስለሌለ ማድረግ ይቻላል። በዛ ጊዜ መጠቀም ያስፈልጋል የሚል አመለካከት ነው ያለኝ። እንደገና በድጋሚ በአጋጣሚ በፈጠረው መንገድ እየተለዋወጡ ማድረጉ ጥሩ ይመስለኛል። ለ እሺ፣ በጣም እናመሰግናለን። ማስረሻ፣ አንድ ወጣት እዚህ መሀላችን አለና ስምህንም እስቲ የምትሰራውንም ስራ ንገረን። ሰለሞን እባላለሁ ይቀጣል። ሰለሞን እባላለሁ። ሰለሞን በለጠ እባላለሁኝ። አማዞን ኔትወርክ ኢንጂነር ሆኜ እየሰራሁ ነው ያለሁት። የምንሰራው ስራ ያው ኔትወርክ ነው። ሁላችንም ኔትወርክ ኢንተርኔት አለ። ስለዚህ ያው ከእሱ ኋላ ሆነን እንሰራለን ማለት ነው። የኔ ኤክስፒሪየንስ ትንሽ ከእናንተ ይለያል። እዚህ ሀገር አልተማርኩም። የዚህ ሀገር ልጅ ዲግሪ ዲፕሎማ የለኝም እዚህ ከመምጣቴ በፊት ከዛሬ ሁለት ዓመት አካባቢ ነው የመጣሁት። አይቲ ላይ ነበር የምሰራው አዲስ አበባ ማለት ። ሰርቲፊኬሽኖች ግን ነበሩ ያው ፕላን አድርጌ ስለነበር እና ደግሞ የአይቲ ውስጥ ምናልባት ያላቸው ሰዎች ሰርቲፊኬሽን ኢምፖርታንት ነው። እኛ አዲስ አበባ ብዙ አናቀውም፣ ግን ቴክኖሎጂውን በደንብ ፋሚሊየራይዝ ያደረገናል። ኢንፍራስትራክቸር ባይኖረንም እንድንለማመደው ያደረገን ነበረ እና ያንን በማሰብ ሰርቲፋይ ያደረግ ነበር እዛ ሆኜ እዚህ ስመጣ እሱ ሰርቲፊኬሽኑ ተጨምሮ እና ደግሞ ያው አንድ ፕሪንስፕል አለው ምንም ስሩ ምንም ቤስታችሁን መስራት ጥሩ ነው የዛኔ ሪኮግናይዝ ላትደረጉ ግን ሳምዌር ይጠቅማቸዋል ወደ እና የአዲስ አበባ ሆነ ስንሰራ ስፔሻሊ መንግስት መስሪያ ቤት ነበር የምሰራው ያው ሁሉም ሰው እኩል ይሰራል ማለት አይደለም ሚሰራ አለም አይሰራ አለ ግን ስራውን ጥሩ አድርጎ የሰራ ሰው ሌላ ቦታ ቢጠየቅ ያን ስራ መስራት ይችላል የትም ቢገባ ማለት ነው እና እዚህ ስመጣ አንድ በጣም ጥሩ ጓደኛ ነበረኝ። እሱ ሜንቶር ያደረገኝ ነበር። ምንድን ነው ኢቭን ወርዲንጉ ሬዝሜያችን ላይ ያለው ወርዲንግ ይለያል። አዲስ አበባ ያለን የስራ ታይትል እና እዚህ ያለ ታይትል በጣም ይለያያል። አዲስ አበባ ስራ አስፈጻሚ ማለት ምንድን ነው? ኦፊሰር ማለት ቀላል ነገር ሊመስል ይችላል። እዚህ ደግሞ ኦፊሰር ትልቅ ነገር ነው አድሚኒስትሬተር እና ኢንጂነር እንደዚህ እንደዚህ በቃ ሬዝሜዎች ላይ ያሉ እንትኖቹ ላይ ይለያሉ። ከዛ ጀምሮ ማለት ነው። ከዛ እኔ እዚህ ከመጣሁኝ በኋላ ያንን ነገር ከእሱ ጋር በመመካከል ሬዝሜን አስተካከልኩኝ። የስራ ፍቃድን እንዳገኘሁኝ ስራ መፈለግ ጀምር። ፕራክቲካሊ ስራውን ስለሰራሁበት ኢንተርቪው ብዙ አልተሰገርኩም። አንድ ወር ወይም አንድ ወር ከሁለት ሳምንት አካባቢ ስራ የመጀመሪያ ስራ ናገኘሁኝ ፕሮፌሽናል ማለት ነው ኔትወርክ ኢንጂነር ሆኜ የሳይንስ ሊጅስ መስራት ጀመርኩኝ። ከዛ እዛ አስራ አንድ ወር አካባቢ እንደሰራሁኝ ደግሞ ወደዚህ መምጣት ፈልጌ አማዞን ጆይን ካደረኩኝ በኋላ በኮንትራክተርነት ወደዚህ መጣሁኝ ማለት ነው። ስለዚህ አሁን አዲስ ለሚገቡ ሰዎችን እኔ የምመክረው ነገር ስፔሻሊ ኢትዮጵያ አይቲ ላይ የሚሰሩ ሰዎች፣ የኔ ስፔሻሊ አይቲ ስለሆነ አይቲ ነው የማውቀው። የእኔ ኤክስፔሪንስ ሜዲካል ፊልድ ላይ ላለ ሰው ወይም ማኔጅመንት ላይ ላለ ሰው ላያገለግል ይችላል። ሁሉም ነገር ያው አንድ መንገድ የለውም። ወንድሜ እንዳለ ግን መጀመሪያ ስራውን ስሩት። ወረቀት ያስፈልጋል፣ ሪዚሜያችን ቢልድ መደረግ አለበት፣ ኢንተርቪውን እንድናገኝ ግን ስራውን ፕራክቲካሊ መስራቱ ምክንያቱም እዚህ ሀገር ቋሚ ነኝ ምናምን የሚባል ነገር የለም። ያው ገብቼ ካልሰራውም በሳምንቱ በሳኛው እንዳትመጣ ነው የሚባለው። ምንም ችግር የለው። ስለዚህ ስራውን ግን ከሰራሁት ልለቅ ነው ስባል አይቆይ ደግሞ ዝም ጨምርልህም አለ። እና ስራው ላይ ብካተኮርን ስራው ላይ ካተኮርን በጣም ብዙ ለውጥ እናመጣለን ራሳችን ላይ ውስጥ ማለት ነው። ከዛ ደግሞ እዚህ ያለ ሰው ሁላችንም ቢዚ ነን፣ እናንተም እንዳላችሁ ተገናኝቶ ሰው ሜንቶር ማድረግ ምናምን ሊከብድ ይችላል። ግን ሌሎች ኦፕሽኖች አሉ። ሊንክድን ጥሩ ኦፖርቹኒቲ ነው ብዬ አስባለሁ። የራሳችንን ወይም አሁን አዲስ የሚጀምሩ ወደ ፊልድ መግባት የሚፈልጉ ሰዎች ካሉ ሊንክድን ጆይን ማድረግ ከፌስቡክ ይልቅ ሊንክድን ይሻላል። ከዛ ደግሞ እዛ ውስጥ ካለ ተመሳሳይ ካለን ፊልድ ሰዎች ላይ ባናቀውም ፐርሰናሊ ባናቀውም እንደዚህ እንደዚህ አይነት ስራ መስራት ይፈልጋለሁ ምን ታደረገኛለ ብዬ ሰዎች ሰው ብጠይቅ አንዱ ይመልስልኛል። ኔት ሬዝሜንም ብልክ እኛ ሪቪው ሊደረግልኝ ይችላል። ስፔሻ ኢትዮጵያውያን ከሆነን እንተባበራለን ብዬ አስባለሁ። እና አሁንም አንድ መንገድ ብዬ የማስበው ኢንፎርሜሽንን ዳይሬክት ሊክ ዌብሳይቶች ላይ ብናገኝ ከዛ ደግሞ የቻለውን ሰዎች ኦንላይን ኮንታክት እንዲያደርጉ ብንፈቅድ ከዛ ደግሞ ያው ሪቪው ማለት መደራረግ እንችላለን ብዬ አስባለሁ። ን እሺ፣ እናመሰግናለን። እዚህ ጋር ኢትዮጵያኖች እንተባበራለን የሚል ነገር አንስተሃል። በእርግጥ መተባበር እንዳለ እኛም እንዲሁ በየቃል እንነጋገራለን። ትናንትና ግን ከቦይንግ ዶክተር እሸቱ ሲነግረን ኤዥያ ትምህርት ቤት ስንማር ለአስር ዓመት የሚሆን ሰነድ አስቀምጠው የሚቀጥለው ተማሪ ከመጣ ይህን ሰነድ ይጠቀምበት እያሉ ጭምር ነው የሚሄዱት። ህንዶች አንዱ አንዱ እንዲሻገር በጣም እርዳታ ነው የሚያረጉት እና ኢትዮጵያኖች አንተባበርም ብሏል። እና ይሄን መተባበር እንዴት እናምጣ፣ እንዴት ተባብሮ ወጣቶችን እናሳድግ የሚል ስለሆነ በቃል ያለውን ኢትዮጵያውያን እንተባበራለን የሚለውን በተግባር እንዴት እናደርገው በሚል ብንወያይበት ጥሩ ነው። ይታየው አንድ ነገር ልትል ፈልገሃል። እሱን በልና እናጠቃለው ውይታችን። አመሰግናለሁ። ድሉን ስለሰጠሽኝ። ይሄኛው የመጨረሻው ቶፒክ እስፔሻሊ በጣም በጣም ኢንተረስት ያደርገኛል። ከመጠቀመጫ እንድነሳ ሁሉ ሞቲቬት ያደርገኛል። አንዳንድ የኮሚኒቲ አካባቢዎች የኮሚኒቲ ስል የኢትዮጵያ ኮሚኒቲ የአንዳንድ ነገሮች ሲኖሩ በምንሄድበት ጊዜ እኛ ማበርከት ያለብን አጋጣሚዎች ነሰሰርልኝ። አሁን ከምናወራው ጋር ላይገናኝ ይችላል ግን የማስተውለው እኔ በፕሮፌሽናል ነን ባዮች ወይም ቢዚ ነን ባዮች አይደለንም የሚሞላው አዳራሹ። ሌላ ከፕሮፌሽናል ስራ ከሚሰሩ በአንድ አምስተኛ ምናልባት ገበያቸው ያነሰ ሰዎች አዳራሹን ሞልተው ገንዘብ መዋጣት ካለበትም ገንዘብ እያዋጡ ድጋፍ ሲያደርጉ አያለው እና፣ ያ ነገር በጣም ያሳዝናል። በጣም ፕሮፌሽናል ነን ባዮች እኛ የድል ጉዳይ መሆኑንም እንረሳዋለን። እድልም ስላገኘን ነው። አትሌትን ብንመለከት ለምሳሌ፣ እንደ ምሳሌ አንዱ አንደኛ ይወጣል፣ ግን ሺህ አትሌቶች ናቸው። መስቀል አደባባይ ጠዋት ተነስታችሁ ብትሄዱ ሲሮጡ ትሬን ሲያረጉ የምናየው፣ ግን ከዛ ውስጥ ተፈጥሮ ሁሉ ነገር የሚበላው ምግብ ሁሉ ነገር የተሳካለት አንደኛ ወቶ እናየዋለን ማለት ነው። ስለዚህ ያ የተሳካለት ሰው ጊቭ ባክ ማድረግ አለበት፣ እድለኛ ስለሆነም ማመስገን አለበት እና በአጋጣሚ እኛ ከቴክኖሎጂ ጋር የተያያዘ ነገር አገር ቤት ያጠናን ሰዎች እዚህ ስንመጣ ይቀልልናል። ሕግ ፖለቲካ አካባቢ የሰሩ ሰዎች ደግሞ ትንሽ ሶሻል አካባቢ ያጠኑ ሰዎች ደግሞ እዚህ ይከብዳቸዋል። ምክንያቱም ሞር ኮሚኒኬሽን የሚጠይቁ ስራዎች ነው እዚህ ያጠኑት። ያ ደግሞ እዚህ ሀገር ተወልዶ ማደግን የሚጠይቅ እስኪል ሆኖ ስለሚገኝ ማለት ነው። ስለዚህ ወደድንም ጠላንም እድለኞች ሁነን ጭምር መሆኑን ማወቅ አለብን፣ እና በዛ ደስተኞች። ስለዚህ ደስተኛ ያልከውንም ይመልሳል ደስተኛ መቶ ፐርሰንት አይደለሁም፣ ምክንያቱም ከሀገር ተሰድጄ ነው የምኖረው። ግን በአንጻራዊ ግን ደስተኛ ነኝ እዚህ ሀገር በመኖር እድለኝነትም ስለሚሰማኝ ማለት ነው። ስለዚህ በነፃ ተምረን አገራችን የኢትዮጵያ ሕዝብ በሙሉ በነፃ ያስተማረን ሰዎች ኮሚኒቲ ኑ ስንባል ቢዚ ነን እያልን ማለት እዳ ተሸክሞ ቤት መቀመጥ ማለት ነው። ስለዚህ መሄድ አለብን፣ ባለዳነ እዳ አለብን። አይ ራሴን ለመሾም አልፈልግም። እዚህ ላይ የቻልነውን እናደርግ፣ ጊዜ ከሌለም በገንዘብ በማንኛውም ነገር መደገፍ። እኔ ለምሳሌ ታክሲ ራይድ ሳደርግ፣ ትንሽ ወሬ ቻት ሳደርግ አበሻ ካጋጠመኝና አበሻ መሆኑ ተምሮ እንደነበር ካወቅኩኝ ስልኬን ሳልሰጠው በፍጹም አልወርድም። ደውልልኝ። እንደምታስበው አይደለም፣ ምክንያቱም እኔ ያለፍኩበት ስድስት ወር ሙሉ አፕላይ እያደረኩ አንድ ሳይመለስልኝ ማስተር ሲዤ እንደገና ከዛ በኋላ ታክሲ እየነዳሁም ባስ እየነዳሁም ያለፍኩበትን ቻሌንጅ ስለማቀው ነው። ፕሮፌሽናል የሚባል ስራ ከመያዝ በፊት እና የመረጃ ክፍተት ብቻ ነበር ያንን ዲሌ ያደረገኝ። መረጃ በጣም ትልቅ ፓወር አለው። መረጃ መስጠት ብቻ ሬዙሜ ሼር ማድረግ ለአንድ ሰው የአንድ ሰው ህይወት ሊቀይር ይችላል። ስለዚህ ሬዙሜ ሼር በማድረግ ካልቻልም በትሬኒንግ የሚሰጡ ቢዝነስ አድርገው የያዙ በጣም ሊመሰገኑ የሚገባቸው ልጆች አሉ። እዛ ሄደው እንዲማሩ ድጋፍ ማድረግ፣ ራይድ መስጠት፣ መረጃ መስጠት ብዙ ጊዜያችንን የማይፈልጉ ግን ኢቨን በኢሜይል ተቀይረን ራሱ በስልክ ወይም በኢሜይል መረጃ መስጠትና መደገፍ እንችላለን። ኮሚኒቲያችን አካባቢ ያሉ ሰዎች ተምረው መጥቶ ኦልሬዲ ሬዲ ማይንድ ያላቸው ሰዎች መረጃ ስላጡ ብቻ ስለማያገኙት፣ ስለዚህ ኤክስኪዩዝ የለንም። ዕዳ አለብን። በነፃ የተማርነው አገራችን ሀገራችን። ስለዚህ መስጠት አለብን መልሰን። ይሄን ለማለት እፈልጋለሁ። በውይይቱ የተሳተፉትን ሁሉ ከልብ እናመሰግናለን። አሊ ሰይድ በቦይንግ ኤሌክትሪካል ኢንጂነር፣ በየነ አበራ በጉግል ቪዥዋል ዳታ ባለሙያ፣ ፍጹም አበራ በቦይንግ የልኬት ሳይንስ ትግበራ ቴክኒሽያኖች ቡድን ስራ አስኪያጅ፣ ማስረሻ ዘነበ በፍሬድ ሃች የምርምር ማዕከል የሕክምና ምርምር ስራዎች ልዩ ባለሙያ ይታያል መንግስቱ፣ በሲቲ ላይት ኤሌክትሪካል ኢንጂነር ተስፋ ያያሌው፣ ከፍተኛ የሶፍትዌር ባለሙያ እንዲሁም ዩኤል ወልደ ብርሃን የአይቲ ባለሙያ። በአጠቃላይ ሁሉም በውይይቱ ላይ ተሳታፊ ስለሆኑ እጅግ አድርገን እናመሰግናለን። ውይይቱ እንግዲህ በዚሁ ተጠናቋል። ጽዮን እንግዲህ ውይይቱ ላይ እንደሰማነው ወጣት ባለሙያዎች ሌሎችን በማስተማር እርስ በርስ በመመካከር መንገድ በማሳየት ለመምራት የሚያስችላቸውን መንገድ መጀመር እንደሚፈልጉ ገልጸዋል። አው ሄኖ ከዛ በተጨማሪም እንግዲህ ውይይቱ ከተጠናቀቀ በኋላ ይህንኑ ቃላቸውን ለማጽናት አሁን የተሰማውን አድራሻ ተለዋውጠው በቀጠሮ ለመገናኘት ተነጋግረው ነው የተለያዩት። እንዳውም ምን ብለዋል አንድ ቁም ነገር ላይ ደርሰን ይህንን ከዛ ተነስታችሁ መታችሁ እኛን አነሳስታችሁናልና አንድ ቁም ነገር ላይ ደርሰን ለማሳየት መልሰን እንጠራችኋለን ብለዋል። በጣም ደስ የሚል ነው መልካም እድል ለነሱ እንመኛለን ሌሎቻችሁም እንግዲህ በያላችሁበት የምትሰሯቸው እርስ በርስ ተባብራችሁ እርስ በርስ ተመካክራችሁ እርስ በርስ ተማምራችሁ በኢትዮጵያም ካሉት ጋር አብራችሁ የምትሰሯቸው ስራዎች ካሉ አሳውቁን። ፌስቡክ አት ቪኦ አምሐሪክ ላይ፣ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን፣ መልእክቶቻችሁን አድርሱን። በኢሜይልም ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም ላይ አስተያየቶቻችሁን ላኩልን። ለዛሬ በሰላም በጤና ያገናኘን። ከመሰነባበታችን በፊት ግን ሄኖክ እዚህ ላይ ዋሽንግተን ላይ አንድ ውይይት ይቀረናል እና እስከ ዛሬ የፌስቡክ ተከታታዮቻችን ሆነው በውይይቱ በአካል መሳተፍ የሚፈልጉ በተለይ ዋሽንግተን ዲሲ አካባቢ ያሉ አድማጮች በጠቀስነው አድራሻ ቢጽፉልን እንጋብዛችኋለን። የውይይቱን ርዕስ እዚህ ጋር አስታውሻችሁ፣ ማህበራዊ ሚዲያና አጠቃቀም ምን ይመስላል የሚል ነው። ስለዚህ እንዴት ነው እየተጠቀምን ያለ ነው? በአግባቡ እየተጠቀምነው ነው ወይ? እንዴት መረጃ እንለዋወጣለን? እንዴት ስንለዋወጥ በሚሉ ጉዳዮች ላይ ያሏችሁን አስተያየቶች ፌስቡክ አትቪያ ማሪክ ላይ እንግዲህ ለጽዮና ኑሮላት ተሳተፉ። ይሄ የእናንተ መድረክ ስለሆነ ሁሌ እንድትሳተፉበት እናበረታታለን። አዎ፣ ለዛሬ እንግዲህ ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜ ነን። ጉዟችሁ የሰመረ ይሁን እያል በዚህ ሙዚቃ እንሰናበታለን። መልካም ምሽት፣ ነገ እንገናኝ። መልካም ምሽት። Same way that that's, on The same in the high, the same in a the same in the figure, the mimie the same as in the same my the same